ብዙ ሰዎች ታሟል። ወረርሽኝ ነው። እስካሁን በደረሰ ሪፖርት ወደ 3756 አካባቢ ሰዎች ታሟል። ነገር ግን እንደተላከው ውጤት ሁሉም በዚህ በአዲሱ ወረርሽኝ ታሟል ማለት አይቻልም። በድሬዳዋ መከሰቱን የጤና ቢሮ ኃላፊ ዶክተር ፉአድ ከድር ናቸው የተናገሩት። ቺኩን ጉንያ የተባለ አዲስ ወረርሽኝ ነው። ከይህንኑ አስመልክቶ የተናገሩት ነው። ዝርዝሩን ባብይረስ ይዘናል። በምዕራብ ጉጂ ዞን ገላና ወረዳና በደቡብ ክልል አማሮ ወረዳ ባለፉት ሁለት ቀናት በደረሱ ጥቃቶች የአራት ሰዎች ሕይወት መጥፋቱን የወረዳዎቹ ባለስልጣናት ተናግረዋል። በጥቃቱ አምስት ሰዎች መቁሰላቸውም ታውቋል። የዚህንም ዝርዝር ይዘናል በመጽሔ ክፍለ ጊዜ ይቀርባል። ለምሽቱ ካሉን ዋና ዋና ዜናዎች መካከል ኤርትራ ውስጥ በተከሰከሰ ሄሊኮፕተር አደጋ የሞቱ አራት ሰዎች ባለስልጣናትም አንድ ባለስልጣንን ጨምሮ የቀብር ስነ ስርዓታቸው በዛሬው ዕለት ተፈጽመዋል። ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ የተሞከረ የኢቦላ መድኃኒት ስኬታማ መሆኑ ተገለጸ። ሌሎችም ዜናዎች ይኖሩናል። ጤና ስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ነሐሴ 7 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየ ነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦልድሬስ ሪጅስ እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና መግቢያው ላይ እንዳልነው ቺኩን ጉንያ የተባለ አዲስ ወረርሽኝ በድሬዳዋ መከሰቱን የከተማይቱ የጤና ቢሮ አስታውቋል። በሽታው ከዚህ ቀደም በአፋርና ሶማሌ ክልልም ታይቶ ነበር ተብሏል። እስካሁን ለበሽታው የተጋለጡ ከሚያሳዩቸው ምልክቶች ጋር ተመሳሳይ ምልክት የታየባቸው 3756 ህሙማን መገኘታቸውም ነው የተገለጸው። በምሽቱ አብይ ርዕስ ዝርዝሩ እናቀርባለን። ምዕራባዊ ኤርትራ አንጃሃይ በተባለ አካባቢ በተከሰከሰው ሄሊኮፕተር አደጋ የሞቱት አራት ሰዎች የቀብር ስነ ስርዓታቸው ተፈጽመዋል። በአደጋው ህይወታቸው ካለፉት መካከል አንዱ የፕሬዝዳንታዊ ጽህፈት ቤት አባል ሲሆኑ፣ ሶስቱ የኤርትራ የአየር ኃይል ባልደረቦች መሆናቸውን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ አጠር ያለ ዘገባ አድርሶናል። በአደጋው የሞቱት የኤርትራ አየር ኃይል አባሎች ካፒቴን ንጉሰ ናይዝጌ፣ ምክትል መቶ አለቃ ሙሴ ገብረ ህይወት፣ ጄኔራል ኤርክራፍት ተወልደ መድህን እስጢፋኖስ እንዲሁም የፕሬዝዳንት ጽፈት ቤት አባል የሆነው ሀምሳ አለቃ ሽሻይ ተስፋ ማርያም መሆኑን የመንግስት ዜና ምንጮች አመልክተዋል። የሄሊኮፕተር መከስከስ አደጋው ያጋጠመው የብሔራዊ አገልግሎትና የሳዋ ወታደራዊ ማሰልጠኛ 25ተኛ ዓመት የብር መታሰቢያ በዓል ስነ ስርዓት ላይ ተሳትፈው ሲመለሱ ባጋጠመው ያልተጠበቀ የአየር ሁኔታ መቀያየር ሄሊኮፕተሯ ከጋራ ጋር ተጋጭታ በመከስከሷ መሆኑን የተገኘው መረጃ ያመለክታል። የቀብር ስነ ስርዓታቸው ፕሬዚደንት ኢሳያስ አፈወርቂ፣ የመንግስት ከፍተኛ ባለስልጣኖች የሟች ቤተሰቦች የስራ ባልደረቦቻቸውና በሺዎች የሚቆጠሩ የአስመራ ነዋሪዎች በተገኙበት ነሐሴ 9 2019 በአስመራ የአርበኞች መቃብር ተፈጽሟል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነን እናመሰግናለን። ዴሞክራሲያዊት ኮንጎ ሪፐብሊክ ውስጥ የኢቦላ ህሙማንን ለማከም ጥቅም ላይ እየዋሉ ካሉት አራት በሙከራ ላይ የሚገኙ መድኃኒቶች ውስጥ ሁለቱ ፍቱንነታቸው በሚገባ መረጋገጡ ተሰማ። በዚህም ምክንያት በበሽታው ለተያዙ ሁሉ እነዚህ መድኃኒቶች ሊሰጡ መሆኑ ተገልጿል። ሬጅን ኢቢ ሶስት ና ማብ አንድ መቶ አስራ አራት የተባሉት እነዚህ መድኃኒቶች ያስገኙት ውጤታማነት ሳይንቲስቶቹ መድኃኒቶቹ ላይ የያዙትን ጥናት አቋርጠው ለአንድ ዓመት በዘለቀው ወረርሽኝ ከ1800 በላይ ሰዎች በሞቱባት በኮንጎ ጥቅም ላይ እንዲውል ማድረግ ላይ እንዲያተኩሩ ሆኗል። የኮንጎ የስነ ህይወትና ህክምና የባዮ ሜዲካል ምርምር ብሔራዊ ተቋም ዲሬክተር ዣን ዣክ ሙዬምቤ ከእንግዲህ ኢቦላ ተይዞ አለመዳን አከተመ። አሁን የተገኘው ስኬት ብዙ ሺዎችን የብዙ ሺዎችን ህይወት ያተርፋል በማለት ደስታቸውን ገልጸዋል። የዩጋንዳ መንግስት በኢንተርኔት አማካኝነት የሚሰራጩ ሞራል የጎደላቸውና በጥላቻ የተሞሉ የሐሰት ዜና ወይም ወሬዎች ያላቸውን በሚል የፈረጃቸውን የመቆጣጠር ጥረቶችን እያፋፋመ መሆኑ ተገለጠ። የመንግስቱ ኮሚኒኬሽን ጽህፈት ቤት ካለፈው ዓመት መጋቢት ወር አንስቶ አንዳንድ የኢንተርኔት አሰራጮች ተመዝግበው በአመት 20 ዶላር እንዲከፍሉ ማዘዙ ይታወሳል። የዩጋንዳ መንግስት በአሁኑ እርምጃው የቀደመውን ደንቡን በማስፋት እጅግ ግዙፍ ቁጥር ያለው ተከታይ ያላቸውን የዜና ድርጅቶችና የማኅበራዊ መገናኛ ተጽዕኖ ፈጣሪዎችን ማስከፈል ሊጀምር ነው ተብሏል። አንዳንድ ጋዜጠኞች፣ ታዋቂ ሰዎች፣ ሙዚቀኞችና አትሌቶችንም ይመለከታል ነው የተባለው። ነቃፊዎች በበኩላቸው እርምጃውን ተቃውሞውን ለማፈን የታለመ ብለውታል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጣሊያንና ማልታ ወደባችን አትደርሱም ማለታቸውም በመቀጠላቸው ሁለት መርከቦች ላይ ያሉ ወደ አምስት መቶ የሚሆኑ ፍልሰተኞችን የያዙት መርከቦች አሁንም ሜዲትራኒያን ባህር ላይ እየዋለሉ ናቸው። የፈረንሳዊ የሕክምና ግብረሰናይ ድርጅት ኤም ኤስ ኤፍ ማለት ድንበር የለሽ ሐኪሞች ትናንት ሰኞ ማታ ባወጣው መግለጫ በአደገኛ ሁኔታ ላይ የነበሩ ተጨማሪ አንድ መቶ አምስት ፍልሰተኞችን ደርሰን ኦሽን ቫይኪንግ መርከብ ላይ አሳፍረ ናቸዋል ብሏል። በዚህም መርከቡ ላይ ያሉት ቁጥር አሁን ወደ 356 ከፍ ብሏል። ሌሎቹን 150 ፍልሰተኞች ደግሞ አሁንም ፕሮአክቲቫ ኦፕን አርምስ የተባለው የስፔኑ ግብረሰናይ መርከብ ላይ እንደተሳፈሩ ናቸው። ቀኝ ጽንፍ የፖለቲካ አቋም አራማጁ የጣሊያኑ የአገር ግዛት ሚኒስትር ማቴዎ ሳልቪኒ ሁለቱ ፍልሰተኛ ያሳፈሩ መርከቦች ጣሊያን ወደብ እንዳይደርሱ በጽናት መከላከሌን እቀጥላለሁ ማለታቸው ተሰምቷል። አፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች ዋናውን የመንገደኞች ማስተናገጃ በድጋሚ በመቆጣጠራቸው ከሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ የሚነሱ በረራዎች ዛሬም ለሁለተኛ ተከታታይ ቀን ተሰርዘዋል። ተቃዋሚ ሰልፈኞች ወደ ውጭ የተጓዥ መንገደኞችን መቀበያው አዳራሽ እንዳይገቡ ዋናውን በር ዘግተው መከልከላቸውን ተከትሎ የአውሮፕላን ጣቢያው ባለስልጣናት የመንገደኞች አገልግሎቱን በሙሉ አቋርጧል። ሕዝቡንም ወደ አውሮፕላን ጣቢያው እንዳይሄድ አሳስበዋል። ትናንት ሰኞውም በመቶዎች የተቆጠሩ በረራዎች ተሰርዘዋል። አድማ በታኝ ኃይሎች ተቃዋሚዎችን ለመበተን አስለቃሽ ለብልቦ አስለቃሽ ጋዝ ረጭተዋል፣ ገዳይ ያልሆኑ ጥይቶችንም ተኩሰዋል። ብዛት ያላቸው ተቃዋሚ ሰልፈኞችም መጎዳታቸው ተገልጧል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ሚሼል ባሽለት ባወጡት መግለጫ የሆንግ ኮንግ ባለሥልጣናት ከመጠን ካለፈው አድራጎት እንዲቆጠቡና በተቃዋሚዎች ላይ በተረጫው አስለቃሽ ጋስ ጋር የተያያዙ ድርጊቶችም ምርመራ እንዲካሄድባቸውን ነው ያሳሰቡት። የግዛቲቱ መንግስት በትናንትና ክስተት በከፋ ሁኔታ ቆስለው ሆስፒታል የገቡ ሁለት ሰዎችን ጨምሮ አምሳ አራት ሰዎች ተጎድተዋል ብለዋል። የሆንኮንጉ ተቃውሞ የተቀሰቀሰው በወንጀል ተጠርጣሪዎች ለፍርድ ሂደታቸው ወደ ቻይና እንዲላኩ የሚፈቅድ ረቂቅ ህግ በመቃወም እንደ ነበር ይታወሳል። አሁን የተቃዋሚዎቹ የራሳችንን መሪ በነጻና ፍትሐዊ በቀጥታ ራሳችንን ንምረጥ፣ ፖሊሶች የፈጸሟቸው ጭካኔ ድርጊቶችም በነጻ አካል ይመርመሩ ብለው በመጠየቅ ላይ ናቸው። ባለፈው ሳምንት ቢያንስ አምስት ሰዎች በፍንዳታና በቃጠሎ በሞቱበት በሩሲያው አርካንጀሊስክ የባህር ኃይል የሙከራ ጣቢያ አካባቢ የመርዛማ ሬዲዬሽን መጠኑ ከፍ ባለ ደረጃ እንደጨመረ የሀገሪቱ የአየር ሁኔታ ክትትል መስሪያ ቤት አስታውቋል። ዛሬ መስሪያ ቤቱ ባወጣው መግለጫ በነጩ ባህር ላይ ባለው መተኮሻ ላይ የተከናወነው ሙከራ አየሩን በመርዛማ የሚሳይል ነዳጅ ብቻ ሳይሆን ምንነቱ ባልታወቀ ሬዲዮ አክቲቭ ቁስ በክሎታል ላሉት ሪፖርቶች ተጨማሪ ማስረጃ ሰጥቷል። ባለፈው ሳምንት ውስጥ በደረሰው አደጋ ስለሞቱት ሰዎች ቁጥርም ሆነ ስለ ሙከራው ምንነት ከሩሲያ የአካባቢም ሆነ የፌዴራል መንግስት ባለስልጣናት አሁንም የሚሰሙት መግለጫዎች የተምታቱና አሳሳች መረጃዎችን የያዙ እንደሆኑ እየተነገረ ነው። ክሬምሊን ዛሬ ለመጀመሪያ ጊዜ ጉዳዩን አስመልክቶ መግለጫ ሰጥቷል። ይሁን እንጂ ሙከራው የተካሄደው አንዳንድ ተንታኞች እንደጠቆሙት በአዲሱ ባለ ኒውክሌር ኃይል ሚሳይል ላይ መሆን አለመሆኑን የቤተ መንግስቱ ቃል አቀባይ ዲሚትሪ ፔስኮቭ ይህ ነው የሚባል አዲስ ማብራሪያ አልወጣቸውም። እንደድል ሆኖ አደጋ ይመጣል፣ ያሳዝናል። እኛም በአደጋው ህይወታቸውን ያጡትን ጀግኖቻችንን ማስታወስ አለብን ማለታቸውን የሀገሪቱ የዜና ማሰራጫዎች ጠቅሰዋል። አድማጮች፣ ለስሰአቱ የዓለም ዜና የተበደበው ክፍለ ጊዜ እዚህ ላይ አበቃ። We'll ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እና በአህዱ ሬዲዮ 94.3 ላይ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው የሚሆነው። ከዚያ አስቀድሞ ግን ቆየት ብለን ከምናቀርባቸው ዝግጅቶች አንድ ሁለቱን ለቅምሻ ያህል እናሰማችሁ። ድህነትን በፍጥነት ለመቀነስ ከፍ ያለ አቅም ስለሚያስፈልገው በኢኮኖሚ ውስጥ የሚኖረው ሚና መቀነስ ሳይሆን በእውቀት ላይ የተመሰረተ በማድረግ የበለጠ ማሻሻል አለበት። በእውቀት ላይ የተመሰረተ ደግሞ ቆንጆ ምሳሌ የኢትዮጵያ አየር መንገድ ነው። በተጓዳኝም የግሉንም ክፍለ ኢኮኖሚ እያዶረበተ መቀጠል አለበት። ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ለዝርዝሩ በሁለተኛው አጋማሽ ጠብቋቸው። ከመጠን ያለፈ የስሜት አይነት ንዴት ወይም ክልክ ያለፈ ስጋት ስሜት ወይም ክልክ ያለፈ የድብር ስሜት ሁሉም ሰው አልፎ አልፎ ሊሰማው ይችላል። ግን አንዳንድ ሰዎች ላይ ይሄ ነገር ጠንተቀን ሰዓት በሰዓት ይታያል። ይሄ እንግዲህ ከስነ ልቦናዊ ወይም ከስነ አእምሮ ችግር ጋር ይችላል። መሰረታዊ ችግሩ በድር መግለጽ ለምንድን ነው ይሄ ነገር የመጣው ብዬ አሁን ወደኋላ መለስ ብዬ ነው። እኔ የሚመስለኝ ትልቁ ምንድን ነው የግራ መጋባት ወይንም የፍራስትሬሽን ወይንም የደስፐሬት የሚለው የእንግሊዝኛው ቃል የሚወክለው የፊተኛው እዚህ ዩናይትድ ስቴትስ በሚገኘው የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያና ፕሮፌሰር ዮናስ እንዳለገዳ ናቸው። የተከተሏቸው ደግሞ በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰሩና የበርካታ መጽሐፍት ደራሲው ዶክተር ዋልተንጉስ ዳርጌ ናቸው። ሳምንታዊው የሐኪሞን ይጠይቁ ቅንብር በሁለተኛው አጋማሽ ይዟቸው ይመለሳል። አሁን ግን የዕለቱ አብይ ርዕስ ይቀርባል። ቺኩን ጉንያ የተባለ አዲስ ወረርሽኝ በድሬዳዋ መከሰቱን የከተማዋ ጤና ቢሮ አስታወቀ። በሽታው ከዚህ በፊት በአፋርና ሶማሌ ክልሎችም ታይቶ ነበር ተብሏል። እስካሁን ለበሽታው የተጋለጡ ከሚያሳዩዋቸው ምልክቶች ጋር ተመሳሳይ ምልክት የታየባቸው 3756 ሕሙማን መገኘታቸውም ተመልክቷል። አዲስ ቸኮል ዝርዝሩን ይዟል። ቺኩንጉኒያ የተባለና ከደንጊ ጋር ተቀራራቢነት ያለው በሽታ በድሬዳዋ መከሰቱን የጤና ቢሮ ኃላፊው ዶክተር ፏርከር ከድሬ ያስታወቁ ሲሆን ይህን ያረጋግጡትም የደም ናሙና ተወስዶ አዲስ አበባ ከተመረመረ በኋላ ነው ተብሏል። መጀመሪያ የተደረገው ሳምፕል መላክ ነው። አዲስ ነገር ሲከሰት ሳምፕሎች ይላካሉ ወደ አዲስ አበባ። ፒቻ አስር ሳምፕሎች ተልከው አራቱ ያው ቺኩንያ ፖዘቲቭ ሆነው መጥቶልናል። ይሄ ማለት ብዙ ነው። እንግዲህ ከአስር አራት ከተገኘ ማለት ብዙ ነው። ሰፊ ኤሪያንም ሊሸፍን ይችላል ማለት ነው በሽታው። ስለዚህ ቶሎ ሪስፖንድ መደረግ አለበት። እስካሁን ከ3700 በላይ ተመሳሳይ በሽታ ምልክቶች የታዩባቸው ህሙማን በድሬዳዋ ጤና ተቋማት ህክምና ማድረጋቸውን ዶክተር ፍዋድ ገልጸው የበሽታውን ምልክትም ከደንጊ ጋር ተቀራራቢ ነው ብለዋል። የሚለይበት ሁኔታ ያው በሽታው ከደንጊ ጋር ተመሳሳይ ነው። ነገር ግን መገጣጠሚያ አካባቢ ላይ የሚያሳድረው ተጽዕኖ ከፍተኛ ስለሆነ በጣም የማጠፍ ሁኔታ አለ። በዚህም መለየት የሚቻልበት ነው በሽታው። እንግዲህ ብዙ ሰዎች ታሟዋል፣ ወረርሽኝ ነው። እስካሁን በደረሰ ሪፖርት ወደ 3756 አካባቢ ሰዎች ታማዋል። ነገር ግን እንደ ተላከው ውጤት ሁሉም በዚህ በአዲሹ ወረርሽኝ ታሟዋል ማለት አይቻልም። በበሽታው እስካሁን የሞተ ሰው አለመኖሩን የተናገሩት ዶክተር ፍዋድ አቅመ ደካሞች ወይም በሌሎች ተዛማጅ በሽታዎች የተያዙ ካልሆኑ ቺኩንጉኒያ በራሱ በዓለም አቀፍ ደረጃም ገዳይ አይደለም ብለዋል። በአሁኑ ሰዓትም በሽታውን ለመከላከል ስለ በሽታው ግንዛቤ ማስጨበጥ ላይ ትኩረት ተሰጥቶ ሰፊ የቅስቀሳ ስራዎች እየተሰራ ነው ተብሏል። የበሽታው ምልክት የታየባቸው ሰዎችን በአፋጣኝ ወደ ሕክምና ተቋማት እንዲሄዱ ነው ዶክተር ፋድ የመከሩት። ወባ ደንግና፣ ችኩንጉኒያ ሁሉም በትን የሚተላለፉ በመሆናቸው በድሬዳዋ ለሶስት ዓመት የሚያገለግልና ኬሚካል የተነከረ 197 ሺህ አጎበር መሰራጨቱንም ከጤና ቢሮ ባለሙያዎች ያገኘነው መረጃ ያመለክታል። በዋናነት ግን ሁሉም በቤቷ አካባቢ ያለ ያቆረ ውሃ እንዲያደርቅ ነው ዶክተሩ የሚመክሩት። ትንኛ ሰዎችን የምትነድፈው ቀን ቀን በመሆኑ በተቻለ መጠን የተገላለጠ አለባበስ እንደማይመከርና በበሽታው የተያዙትም ወደ ሌሎች እንዳያስተላልፉ በአጎበር ውስጥ እንዲተኙ ነው ባለሙያዎች የሚያሳስቡት። በሽታው ከዚህ በፊትም በ2006 ዓ ም ሶማሌ ክልል በዶሎ አዶ፣ በያዝነው ዓመት ደግሞ በአፋር ክልል እንዲሁም በሰኔ ወር ደግሞ ሶማሌ ክልል ቀብሬዳር ከተማ መከሰቱ ተገልጿል። ቺኩንጉንያ የሚለው ስያሜ በታንዛኒያና በሞዛምቢክ የሚኖሩ ማኮንዴ ከሚባሉ ብሔረሰቦች ቋንቋ የተገኘ ሲሆን ትርጉሙም የሚሰባብር ማለት ነው። ድሬዳዋ ከዚህ በፊትም በሁለት ሺ ስድስት ዓመተ ምህረት በሀገሪቱ ለመጀመሪያ ጊዜ የደንጌ ወረርሽኝ ተከስቶ የነበረ ሲሆን በወቅቱ ግን በሽታው የሚታወቅ ስላልነበር አዲሱ ጉንፋን እየተባለ ነበር ይጠራ የነበረው በዚህ በሽታም ከ አስራ አምስት ያላነሱ ሰዎች ህይወታቸውን አጥተው ነበር። ሆኖም የደምናሙና ወደ ምዕራብ አፍሪካ ተልዕኮ ሲመረመር ደንጊ መሆኑን መታወቁንና ከዚያን ጊዜ ጀምሮ በድሬዳዋና በሌሎችም የሀገሪቱ አካባቢዎች በተደጋጋሚ መከሰት መጀመሩ ይታወሳል። በአሁኑ ሰዓትም በርካታ የከተማ ነዋሪዎች በተመሳሳይ በሽታ ምልክት በመያዛቸው የደንጊ ወረርሽኝ ገብቷል እየተባለ ሲነገር ቢቆይም በተደረገው ምርመራ ግን የቺኩንጉንያ በሽታ ጭምር መሆኑን ማረጋገጡ ነው፣ ጤና ቢሮ ይፋ ያደረገው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አሉላ ሌላ የሐኪሙን የጠይቁ ርዕስ ይሆናል ይመስለኛል። ይሄ አዲስ የተከሰተ በሽታ ልክ ነው ቆንጂት። እንዲህ እንግዳ የሆኑ የህመም አይነቶች ሲከሰቱ የማደናገርም የማደናገጥም ነገር አላቸው። ህመሙ ከሚያመጣው ፈተና በተጨማሪና። አሁን አዲስ ቸኮል ጥሩ አድርጎ ዘግቦበታል። ነገር ግን ፈታ ፈታ ተደርጎ ባለሙያዎች በስፋት እንዲወያዩበት፣ አድማጮችም እንዲረዱ እናደርጋለን። እሺ ነው ምልክቶቹን፣ የመከላከል እርምጃዎች፣ ሕክምናውን የመሳሰለውን እንግዲህ እንደ ሁል ጊዜው ላንተ ነው የምንጥለው። አመሰግናለሁ። ወደ መጽሄት ክፍለ ጊዜ እናልፋለን። በምዕራብ ጉጂ ዞን ገላና ወረዳና በደቡብ ክልል አማሮ ወረዳ ባለፉት ሁለት ቀናት በደረሱ ጥቃቶች የአራት ሰዎች ሕይወት መጥፋቱን የወረዳዎቹ ባለስልጣናት ተናግረዋል። በጥቃቱ አምስት ሰዎች መቁሰላቸውም ተነግሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አድርሶናል። በምዕራብ ጉጂ ዞን የገላና ወረዳ አስተዳደር የመንግስት ኮሚኒኬሽን ኃላፊ አቶ ገበዩ ዋዴታ በአካባቢው መሽጓል ያሏቸው ሽፍቶች ባለፉት ሁለት ቀናት ውስጥ በሲቪሎች ላይ ጥቃት አድርሰዋል። በገላና ወረዳ ክልል ውስጥ ሶስት ሰዎች ተገድለዋልም ብለዋል። የታጠቀ አይደል ነው ሽፍታ መንገድ እየተጓዙ ያሉ ሰዎች ላይ ጥቃት አደረሰ። ይሄ ነው እንግዲህ አንድ ሰው ሞተ፣ ሶስት ሰው ቆስሏል። ከትላንት በስታ ደግሞ ወደ ሶስት ሰው ተገድሏል የሚል መረጃ አለኝ እና እሱንስ? አጣራችሁት እሱም እንደዚህ ነው ስለሆነ ከአንድ ቀን ቀደም ብሎ ከዚያ ቀን ነው የተከሰተው። የትኛውንም ብሄር የማይወክል ሽፍታ ተግባር መሆኑም ነው እንግዲህ። በተጨባጭ ስጋት ቀጠናም ስለነበረ ይህ አይነት ነገር ነው የደረሰው። በሌላ በኩል የአማሮ ወረዳ የባህል ቱሪዝምና የመንግስት ኮሚኒኬሽን ኃላፊ ተወካይ አቶ አማሪያ ክልሉ ኮምቦልቻ በተባለ የገጠር ከተማ ውስጥ በባጃጅ ሲጓዙ የነበሩ ስድስት ሰዎች ላይ በተከፈተ ተኩስ ዜጎች መጎዳታቸውን ተናግሯል። በተለይ አሁን በጉጂና በኮሪያ ህዝቦች መካከል የተፈጠረውን ሰላም ለማፍረስ በተለይ ያደረጉ ሰዎች ናቸው ክፋት እየፈጸመ ያሉት። በትላንትና አራት ሰው ነው ቆሰለው። አንድ ሰው ሞቷል። ትላንት ወዲያው፣ ሶስት ሰው ህይወት ከዲላ ማለት ቀላና ወረዳ ከቶሬ ወደ አማሮ ሲጓዝ በነበረ መኪና ላይ በተፈጸመ ጥቃት ሹፌርን ጨምሮ ሶስት ሰው ህይወት አልፏል። ከዛም በኋላ አንድ ሰው የቆሰለበት ሁኔታም ያለው አካባቢ ላይ የሸኒ ኦነጅ የሚባለው በጣም ከፍተኛ ጥቃት ህዝቡ ላይ እያደረሰ ያለ በተለይ በጉጂና በኮሬ ህዝብ መካከል የተፈጠረውን ሰላም ለማፈል ስለዚህ ኮሬም ሆነ ጉጂ አሁን ገበያ ገብቶ እየተገበያዩ በነበርበት ሁኔታ ላይ ነው አሁን ጥቃቱ እየፈጸሙ ያሉት ቆሪም እየተጠቃ ነው ያለ፣ ጉጅም እየተጠቃ ነው ያለ። በአጠቃላይ በቀጠናው በተፈጸመው ጥቃት አራት ሰዎች እንደተገደሉና ሌሎች አምስት የከባድና ቀላል ጉዳት እንደደረሰባቸውም ታውቋል። የቆሰሉት አማሮ ክልልና አርባ ምንጭ ሆስፒታል ሕክምና የተደረገላቸው መሆኑን አቶ አማሬም በስልክ ለቪኦኤ ተናግሯል። ጥቃቱ ከመፈጸሙ ከጥቂት ቀናት በፊትም ምዕራብ ጉጅ ዞን አቋርጦ ወደ አማሮ ሲጓዝ በነበረ ተሽከርካሪ ላይ በተፈጸመ ተመሳሳይ ጥቃት በሲቪሎችና በንብረት ላይ ጉዳት መድረሱንም ገልጸዋል። በዚህ ጥቃት የሞቱ ግለሰቦች የሄርገ ጨፌ የአማሮና የገላና ወረዳ ነዋሪዎች ሲሆኑ በብሔራቸውም የተለያዩ መሆናቸውም ተናግሯል። የአካባቢው የጸጥታ ኃይል ጥቃት አድራሾቹን ቁጥጥር ስር ለማዋል ምን አይነት እርምጃ ወስደዋል? ሁለቱ ህዝቦችን አንድነት በተለይ ያው የጠላት ተልእኮ ይታወቃል። ለዘመናት ተቻችለው የነርግን ህዝቦች በማጠናኮል ህዝብን ከህዝብ ለማጋጨት የሚደረግ ነገር ነበረ። አሁን ላይ ደግሞ ከቅርብ ጊዜ ወዲህ ለሶስት አመታት የቆየውን ችግሮቻቸውን ተፈተው የጋራ ሰላም በመፍጠር የጋራ ልማትን ለማካሄድ የተጠናከረን ስራ እየሰሩ ባሉበት ወቅት ሆምብሎ የተሰራ ስራ ነው። አሁን ላይ ደግሞ መንግስት እንደ መንግስት ህዝቡ የሁለትዮሽ ግንኙነታቸው ተጠናክሮ እንዲቀጥል መደረግ ያለበት ነገር እየሰራ ነው። እንደ ወረዳቸውም ደግሞ ያለው ነገር በቅርበት ሁለቱን ወረዳዎች አማሮ የኮሬ ህዝቦች ና ወረዳ የጉጂ ህዝቦች አንድ ላይ በመጠናከር ያሉን ችግሮቻችንን እንደ አመራር በቅርበት እየተነጋገርን በጋራ እየሰራን ያለ ነው። መከላከያ ሰራዊትም ትልቅ አስተዋጽኦ እያደረገ ከህዝቡ ጎን ሆኖ ማድረግ ያለበትን ነገር ሌት ቀን ጠንክሮ እየሰራ ነው። ከኛ ጋራ እሳቸው ይህንን ይበሉ እንጂ በቀጠናው በተደጋጋሚ በሚፈጸሙ ጥቃቶች ባለፉት ሁለትና ሶስት ዓመታት ውስጥ ከስድስት መቶ በላይ ንጹሐን ዜጎች በግፍ መገደላቸውን የአካባቢውን ባለስልጣናትን ዋቢ በማድረግ ቪኦኤ ተከታትሎ መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሃዋሳም። ዮናታንን ለዘገባው እናመሰግናለን። አድማጮች፣ ተከታዩ የመጽሔር ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። የትራምፕ አስተዳደር ዩናይትድ ስቴትስ የገቡ ፍልሰተኞች የአገሪቱ መንግስት የሚያቀርበውን የሕክምና የምግብና እንዲሁም የቤት ክራይ እርዳታዎች ተጠቅመው ከሆነ የቋሚ ነዋሪነት ሰነድ ወይም ዜግነት የማግኘት እድላ እድል እንዲነፈጋቸው የሚያደርግ አዲስ ፖሊሲ አወጣ። አክቲቪስቶች ያሏቸው ትናንት ይፋ የሆነውን አዲስ ፖሊሲ ደሀ ፍልሰተኞችን ፍትህ በጎደለው መንገድ ኢላማ ያደርጋል በማለት ተቃውሞታል። የአሜሪካ ድምጽ የራዲዮ የዋይት ሀውስ ዜና አቀባይ ፓትሲ ዋዳ ዙዋራ ያጠናቀረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች። አርቱሮ ባልቢኖ ከአስራ አራት ዓመታት በፊት ህጋዊ ፈቃድ ሳይኖራቸው ነበር ዩናይትድ ስቴትስ የገቡት። አሁን አሜሪካዊት ባለቤትና ልጆች አሏቸው። የሚሰሩበት የህንጻ ስራ ኩባንያ የሰጣቸው የስራ ዋስትና ደብዳቤም ይዘዋል። ያም ሆኖ ግን ባለፈው መጋቢት ወር የቋሚ ነዋሪነት ፈቃድ ለማግኘት ማመልከቻ ሲያስገቡ አይቻልም ተባሉ። የተሰጣቸው ምክንያት ቤተሰቦ ዝቅተኛ ገቢ ላላቸው ሰዎች የሚሰጠውን የምግብና የሕክምና ረድኤት ፕሮግራም ተጠቅመዋል የሚል ነው። አርቱሮ ባልቢኖ የተሰማቸውን ይገልጻሉ። ሁሉም ነገር መልካም ሆኖ ተመልሼ ከቤተሰቤ ጋር ለመሆን እችላለሁ ብዬ ለማሰብ እፈልጋለሁ። ብዙ ሌሎች በአልቢኖን የመሳሰሉ ፍልሰተኞች ይኖራሉ። ትላንት ሰኞ ይፋ በተደረገው አዲስ ፖሊሲ መሰረት የግብር ከፋዮች ሸክም ይሆናሉ ተብለው ሕጋዊ የመኖሪያ ፈቃድ አያገኙም። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ተጠባባቂ ስራ አስኪያጅ ኬን ኩቺኔሊ ያብራራሉ። የፕሬዝደንት ትራምፕ አስተዳደር ራስን መቻልና የግል ኃላፊነት እሴቶችን እያስከበረ ነው። ፍልሰተኞች ራሳቸውን ችለው እዚህ አሜሪካ ውስጥ ስኬት እንዲያገኙ ለማረጋገጥ ሲባል ነው። ሕጋችን በአጠቃላይ የህብረተሰቡ ሸክም ሊሆኑ የሚችሉ የውጭ ሀገራት ተወላጆች ወደ አገሪቱ እንዳይገቡ ማድረግ ነው። እዚህ ከገቡም ቋሚ የመኖሪያ ፈቃድ አያገኙም። የህብረተሰብ ሸክም መሆን የሚባለው አንድ ሰው በ36 ወራት ጊዜ ውስጥ ከአንድ ዓመት በላይ ለሆነ ጊዜ በመንግሥት የሚቀርበውን የምግብ ወይም የቤት ኪራይ እርዳታ ተጠቃሚ ሲሆን ነው። የኢሚግሬሽን አክቲቪስቶች የትራምፕ አስተዳደር ደሃ ፍልሰተኞችን ፍትሐዊ ባልሆነ መንገድ ኢላማ እያደረገ ነው በማለት ይከሳሉ። ህጉ እስከ መጪው ጥቅምት ወር ድረስ ተግባራዊ አይሆንም። ይሁንና በመጤ ማህበረሰቦች ላይ ጫና ማሳደሩ አልቀረም። ክሪስቶባር ራሞን አንጋፋ የፖሊሲ ተንታኝ ናቸው። ይህ የህብረተሰብ ሸክም ህግ አንዳንድ ሰዎች የመንግሥት እርዳታ ለማግኘት ከመሞከር እንዲቆጠቡ አድርጓል። በኢሚግሬሽንና በጉምሩክ አስከባሪዎች እንዳይነቃባቸው ስለሚፈሩ ነው ለረድኤት ከማመልከት የሚቆጠቡት። ፕሬዚደንት ትራምፕ በመጪው ዓመት ለሁለተኛ የፕሬዚዳንትነት ጊዜ ይወዳደራሉ። በኢሚግሬሽን ላይ የያዙት ጥብቅ አቋምም ድጋፍ ሊያስገኝላቸው ይችላል። አሁንም ክሪስቶባል ራሞን ይህ አቋም ለሳቸው ጽኑ ድጋፍ ባላቸው ማህበረሰቦች ዘንድ ትልቅ ተቀባይነት ያገኛል በተለይም ዲሞክራቶች ህጋዊ ፈቃድ የሌላቸው ፍልሰተኞች የመንግስት ጥቅማ ጥቅምን እንዲያገኙ መናገሩን ከቀጠሉ ትራምፕ ለወደፊትም ሊያነሱት ይችላሉ። አዲሱ ህግ ስደተኞችንና ጥገኝነት ጠያቂዎችን የመሳሰሉት አይመለከትም። የህገ ወጥ ሰው አሸጋጋሪዎች ሰለባ ለሆኑትና የቤት ውስጥ ጥቃት ለተፈጸመባቸው ሰዎችም አስተያየት ያደርጋል። ህጉ ከቤተሰብነት ጋር በተያያዘ ፍልሰት ላይም ተፈጻሚነት አይኖረውም። ምክንያቱም የሚያመጧቸው ቤተሰቦች እንደሚረዷቸው ሰነድ ፈርመው ስለሚቀበሏቸው። ወደ ተከታዩ ዝግጅት እንውሰዳችሁ። ወጣቶች የልመናና የተረጅነት መንፈስ እንዳይኖራቸውና ትምህርት ላይ እንዲያተኩሩ የሚያደርግ ፕሮግራም ቀርጾ ትምህርት ቤት ለመገንባት እየተንቀሳቀሰ መሆኑን ለአሜሪካ ድምፅ ተናግረዋል። በስሙ የተሰየመም ግብረሰናይ ድርጅት አቋቁሟል። በዘጋቢያችን ግርማቸው ከበደ የተሰናዳው ዝግጅት ዝርዝሩን ይነግረናል የሰውየውን ማንነት ጨምሮ። ኃይሌ ገብረስላሴ ስላሴ ከመጀመሪያ ደረጃ ትምህርት ቤት እስከ ኦሎምፒክ ከታዳጊዎች ውድድር እስከ ዓለም ሻምፒዮና ድረስ ሮጠ፣ አሸነፈ፣ የወርቅ ሜዳሊያዎችን አጠለቀ። ከአንድ ማይል እስከ ማራቶን ድረስ ሬከርዶችን ሰባበረ። ለኃይሌ ገብረስላሴ ሩጫው ቀላል ይመስል ነበር። አሁን በተለያዩ የንግድ ዘርፎች ከሺህ በላይ ሰራተኞችን ያስተዳድራል። ከሩጫው በኋላ ያለው ስራው ግን በስጋት የተሞላ እንደሆነ ይገልጻል። አንደኛው ላይ ስታረጅ፣ አንደኛው ላይ ደግሞ ወጣት ሆነ ትገባለ። ሽግግሮቹ ጥሩ ናቸው፣ መጥፎ አይደሉም። ግን ያው በፊት ጥቂት ነበር፣ አሁን ደግሞ ብዙ ሆንን። በዛው ልክ ራስ ምታቱ አለ። በፊት እንደው መጀመሪያ መጀመሪያ ብቻ ነበር። ከዛ አሰልጣኝ፣ መናጀር ወይ ደግሞ ፊዚዮትራፒስት ምናምን አለ። አሁን ደግሞ በሺዎች የሚቆጠሩ ከሶስት ሺህ የዘለለ ሰራተኛ ጋር ኪው ይጨምራል። ጥሩ ነው እንግዲህ እኔ ፈልጌበት የገባሁት ስለሆነ በየቀኑ የምሰራው ራስእንትንደውን የምል ራስ ምታትም ውጣውረድም ቢኖረው ሳቲስፋክሽን ይሰጠሃል። ግን ያው የምትፈልገው ብዝነስ እንደምታቅደው አይደለም ያው። ብዙ ቻሌንጆች አሉት። አንዳንድ ቦታ ኢንከሬጅ ሲያደርግል፣ ሌላ ቦታ ደግሞ ዲስክሬጅ ያደርጋል። ስጋት የበዛበት ይበዛበታል። አንድ እንደ ቢዝነስ ደግሞ ሲሰራ ቢዝነሱ ላይ ብቻ ነው እንጂ ፎከስ ማድረግ ያለብክ፣ መስጋት በጣም ከባድ ነው እንዲሆንብኛል ስትል በቃ። አሁን ብዙ ጊዜ ሰዎች ቢገነዘቡን ደስ ይለኛል። ለምሳሌ አንድ ኢንቨስተር፣ አንድ ድርጅት፣ አንድ ነገር ሆነበት ሲባል ስለ ሰው የሚያስበው ስለዛ ኢንቨስተር ብቻ በቃ የእንትና የዳባት ወደመ ተቃጠለ ይላል። በዛ ስር ያሉትን ሕዝቦች አያስባቸው። በዛዛ ውስጥ እየሰሩ እንጀራ የሚበሉትን አያስበው። ከንግዱ በላይ በቃ እነዚህ የስጋት ምንጮች በጣም በዙ በዙና ስለዚህ እኛ ሰውነን እንታመማለን። እንደ እኔ በእውነት እንደ ነጋዴ ማነው፣ እነዚህ ኢንቨስተሮች ሁሉ እንደኔ ከሆኑ በእውነት ሁላችንም በሽተኞች እየሆንን ነው ማለት ነው እና አለን። እኔ ሰዎች በሚረዱን መልኩ ቢረዱኝ እኔ ደስ ይለኛል። አስቸጋሪ ነገር ነው። በዚህ ሲዌሽን ላይ ምን ያህል እንሄዳለን እሱ እግዚአብሔር ያውቀው። በቅርቡ በአማራ ክልል የዋገምራ ዞን የሚገኝ የዳስ ትምህርት ቤትን ህንፃ ማሰራት የጀመረውና ባለፈው ሳምንት ደግሞ ለልቡ ምማን ህጻናት መርጃ አንድ ሚሊዮን ብር ስጦታ ለመስጠት ቃል የገባው ኃይሌ ከሯጭነቱና ከንግዱ ቀጥሎ አዲስ መንገድ ጀምሯል። በስሙ የተሰየመ ግብረሰናይ ድርጅት በቅርቡ ስራ ይጀምራል። ፋውንዴሽን እናቋቁምና ድርጅታችን በየአመቱ ከሚያገኘው ላይ የተወሰነ ገንዘብ ለዛ መድበን በትምህርት በተለይ እኛ ሞር የምንሳ መስራት የምንፈልገው በትምህርት ዙሪያ ነው። አንዳንድ ጊዜ ከጤና ጋር በተያያዘ ለመስራት እንፈልጋለን። እንግዲህ እኔ ብዙ ወዳጆች አሉኝ በውጭ ሀገር እነሱም ደግሞ እዚህ ለመሳተፍ ይፈልጋሉ። ሰየው ይምጡ። ግን የራሳችንን የውስጥ እንትን እርካታ ለማግኘት ነው። ከሌ ከሌ ለመርዳት ከሌ እንትን ለማለት ብቻ ሳይሆን እርካታ ለማግኘት ነው። ሆኖም የተረጅነትና የልመና መንፈስ በወጣቶች ዘንድ እንዲኖር ኃይል አይፈልግም። ሀገር እኮ አሁን ሰው ስለ ነጻነት ያወራል በቃ ነፃ ምናምን ማነው ነፃ የሚወጣው? እኛ ምን በጣም ባሪያ እኮ ነው የሆኑ በእንድኑ ባርነት ማን ነው እዚህ? የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛ ነው ያለ፣ ድህነቱ ገዛ እይልምንን እንግዲህ ነው ምን አይነት ነው ነፃ? አሁን ኢትዮጵያ አሁን እኛ ነፃ ወጥናል? አሁን እኮ ሰውም ያው ነፃነት ሌላ ነው። እንትና ምናምን ገዛ እንትና እኮ የእንትን መሪ ሆነ ምናምን፣ እንደ እኛን እየመሩ ያሉ እኮ ሌሎች ናቸው። ስንዴና በቆሎ ጥንቴ ዘይት እየሰጡን እምደነግጥበት ነገር ብዙ አለሞች ስለዞርኩኝ ከንትና እንትና ይሄ መጣለን ይሄ እርዳታ ተሰጠ። ከዚህ በላይ ባርነት አለ እንዴ? ከዚህ በላይ ግዞት አለ እንዴ? የግብረ ሰናይ ድርጅቱ ዋና ትኩረት ትምህርት ላይ የሆነውም ለዚህ እንደሆነ ኃይሌ ለቪኦኤ ተናግሯል። ትምህርት ላይ ለምን እንድነው ያልከኝ እንደሆነ ፍቅርስ፣ ሰው የሚለወጠው እኮ በትምህርት ነው። ምን እንትኑም እኮ ብሏል። ዝም ብለህ ብቻ አሳት ስጠው የአሳ አጠማመዱን አሳየው ነው። አሁን እኛ ልጆቻችንን መቀየር ካለብን፣ ሀገር የምትቀየረው በትምህርት በስራ በምናምን እንጂ በእርዳታ እና በልመና የትም አንደርስም። ዝም ብለን እኔም መንግስትም ህዝብም ሁሉም እየለመነ እየለመነ ከሄደ መጨረሻ የሚለመን ይጠፋና ሁላችንም ለማኝ እንሆናለን። ከዚህ ሁሉ ግን ልጆቻችንን እያስተማርን ትምህርት ቤቶችን እያስፋፋ ፈጠራዎች እየተስፋፉ እንዲሄዱ እፈልጋለሁ። ይሄ ደግሞ እኔ ፈለሰፍኩ ሳይሆን ዓለም ያደገበት ዓለም የተቀየረበት መንገድ ነው፣ ከዚህ ውጭ የለም። ዓለም በሙሉ የተቀየረችው በዚህ ነው። እዛ ላይ ነው ደግሞ ትኩረት ማድረግ። እኔ ትምህርት ቤት ኦፍኮርስ መጀመሪያም ሀ ብዬ ኢንቨስትመንት ሲጀምር ትምህርት ቤት ነው የከፈቱት። ይህኔ ትምህርት ቤት የባህር ዳር እኮ ትምህርት ቤት መጀመሪያ ሲከፈት የመጀመሪያ ትምህርት ቤት ከአንድ እስከ ሶስት ነበረ። ስንከፍት የነበረው 19 የዛሬ አስራ ዘጠኝ ዓመት ማለት ነው። የዛሬ ስንት ዓመት ደግሞ በዶክተር የተመረቁ ልጆች አሉን። በኢንጂነሪንግ የተመረቁ ልጆች፣ በማስተራቸውን የያዙ በጣም ብዙ ልጆች፣ ደስ የሚሉ አሁን። ያ በቃ እኔ እርካታ ይሰጠኛል። ሞ ራሳቸውን ረድተው ቤተሰብን አገርን ይለውጣሉ። አሁንም ዞሮ ዞሮ ዋግምራም ላይ ትምህርት ቤት በቃ ስናይ፣ እንዴ ተማሪ እንደዚህ መማር የለበትም ዳስ ውስጥ። በቃ ተነቃነቀ። እኛም ትምህርት ቤታችንን አሁን ሰርተን ያው ልናስመርቅ ነው። ወደ አራት ሚሊዮን ብር የፈጀብን ትምህርት ቤት ነው። አሁን ከዚህ በኋላ ራሱ መንግስትም አንድ ላይ ሄዶ የሚቀጥለው 2012 ላይ አንድም ተማሪ በዳስ ትምህርት ቤት ውስጥ አይማርም ተብሎ ወጥቷል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸው ከበደን ለዝግጅቱ እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ ፌክ ኒውስ ወይም የፈጠራ ወሬ አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳች የሐሰት ዜና ነው። ፌክ ኒውስ ወይም የፈጠራ ወሬ በተለይ አሁን አሁን ብዙ አድማጭና አንባቢ ከሚታወቁ የዜና ማሰራጫ ጣቢያዎች ይልቅ ከተለያዩ የማኅበራዊ መገናኛዎች ዜና በሚፈልግበትና ሀሳቡን በሚያንሸራሽርበት ዘመን አደጋው ከፍተኛ ሆነዋል። ፌክ ኒውስ የፈጠራ ወሬ በማህበረሰብ ውስጥ መተማመንን ያሳጣል። መንግስትና ህዝብን፣ ህዝብን ከህዝብ ያጋጫል። በፌክ ኒውስ ወይም በፈጠራ ወሬ ስርጭት ላይ ጥናት ያደረጉ ማርከሻውንም የሚመክሩ ባለሙያ ለጥያቄው መልስ ፕሮግራም ጋብዘናል። ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ፕሮግራሙ የሚቀረጽበት ቀን ነገ ረቡዕ ነሐሴ 7 2011 ዓ ም ነው መሆኑን እናስታውሳችኋለን። ጥያቄዎቻችሁን በኢሜይል ሆን አት ቪኦኤ ኒውስ ዳት ካም ላይ ላኩልን፣ ወይም በስልክ ቁጥራችን 2022059942 የውስጥ መስመር 14 ላይ ደውላችሁ አኑሩ፣ ወይም በፌስቡክ አት ቪኦኤ አምሃሪክ ላይ አስሩ። የስልክ ቁጥራችሁን ካሳወቃችሁንም ፕሮግራሙ ሲቀርጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን። ለጥያቄው መልስ አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች እንዲሁም በአሀዱ ራዲዮ ኤፍኤም 94.3 በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ የፖለቲካ ፖለቲካና ምጣኔ ሀብት ዝግጅት ነው። የኢንዳውመንት ኩባንያዎች እንደ ሀገር ሀብት መታየት አለባቸው ሲሉ በአዲስ አበባ ዩኒቨርሲቲ የላዕላይ ምጣኔ ሀብት መምህር አለማየሁ ገዳ አሳሰቡ። ሰሞኑን አዲስ አበባ ላይ በተካሄደ የማህበራዊ ጥናት መድረክ ላይ ጽሁፍ ካቀረቡና ከተናገሩ ምሁራን አንዱ የሆኑት ፕሮፌሰር አለማየሁ የምጣኔ ሀብት ምክር ቤት መቋቋም አለበት የሚል እምነት እንዳላቸው ጠቁመው ኢትዮጵያ ልማታዊም ዲሞክራሲያዊም መንግስት ያስፈልጋታል ብለዋል። መለስካቸው አምሀ በመድረኩ ላይ ተገኝቶ ተከታትሏል። ፎረም ፎር ሶሻል ስታዲስ ዲሞክራሲያዊ የለውጥ ጉዞ በኢትዮጵያ የለውጥ እርምጃዎች አንድምታዎቻቸውና አማራጮች በሚል ሰፊ ርዕስ ስር ባዘጋጀው ህዝባዊ የውይይት መድረክ ለዛሬ የውይይት ርዕስ ሆኖ የቀረበው የማክሮ ኢኮኖሚ ፖሊሲና በኢኮኖሚ ውስጥ የመንግስት ሚና የሚል ነበረ። በዚህ ርዕስ ላይ ጥናታቸውን ካቀረቡት ሁለት ተመራማሪዎች መካከል በአዲስ አበባ ዩኒቨርሲቲ የማክሮ ኢኮኖሚክስ ፕሮፌሰር አለማየሁ ገዳ እንዳስገነዘቡት እንደ ኢትዮጵያ ላለች ድሃ ሀገር የሚያስፈልጋት መንግስት ድሃ ተኮር የልማት መርሃ ግብር ዘርግቶ ልማት የሚያሳልጥ መንግስት ነው ሲሉ ተከራክረዋል። ይሁንና ይህ ልማታዊ መንግስት እንደቀደመው የኢህአዴግ መንግስት የእውቀት መሠረት የሌለው ሳይሆን ከዚያ በተለየ መንገድ መሆን እንዳለበት ያስገነዝባሉ። ድህነትን በፍጥነት ለመቀነስ ከፍ ያለ አቅም ስለሚያስፈልገው በኢኮኖሚ ውስጥ የሚኖረው ሚና መቀነስ ሳይሆን በእውቀት ላይ የተመሰረተ በማድረግ የበለጠ ማሻሻል አለበት። በእውቀት ላይ የተመሰረተ ደግሞ ቆንጆ ምሳሌ የኢትዮጵያ አየር መንገድ ነው። በተጓዳኝም የግሉንም ክፍለ ኢኮኖሚ እያጎለበተ መቀጠል አለበት። ከተቻለም ይህን ሀሳብ የፖለቲካ መወዳደሪያ ሳይሆን ብሔራዊ ስምምነት ያለበት አገራዊ ጉዳይ ማድረግ ጥሩ ይመስለኛል። ይህ የሚያስፈልገው አገር በቀሉ የግል ክፍለ ኢኮኖሚ ደካማ ስለሆነ ብቻ ሳይሆን የሚፈልገው የልማት አይነት ድሃ ተኮር ግዙፍ መዋለ ነዋይ የሚጠይቅ ብቻ ሳይሆን በአብዛኛው ድሃ ተኮር የሆነው የልማት መስክ የግሉን ክፍለ ኢኮኖሚ የማያማልል ስለሆነም ነው። ይህ ልማታዊ መንግስት ደግሞ ልማታዊ ብቻ መሆን አይችልም፣ ይላሉ አክለው። የሀገራችንም ህዝብ በኢህአዴግና በትክክለኛው የልማታዊ መንግስት ሕሳቤ መካከል ግዙፍ ልዩነት እንዳለ ተገንዝቦ ለበፊቱ የኢህአዴግ ያለውን ጥላቻ በልማታዊ መንግስት ሀሳብ ላይ ሊያደርገው አይገባም። ሁለተኛ፣ ሌብነትን ለማስወገድ፣ ሰብአዊ መብትን ለማክበር፣ ፍትሐዊ ያትክፍል ለማምጣትና በአጠቃላይ ለልማቱ ቅድመ ሁኔታ የሆነውን ፖለቲካ ለማረጋጋት መንግስት ልማታዊ መንግስት ብቻ ሳይሆን የግድ ዲሞክራሲያዊ ልማታዊ መንግስት መሆን አለበት። ለዚህ የውይይት መድረክ የታደሙት ብዙ እንደነበሩ አዘጋጆቹ ገልጸዋል። ይሁን እንጂ በአዳራ ተበላሹ የነበሩት ጥቂቶች ናቸው። የጥቂቶቹ ተሳትፎ ግን ከፍተኛ ነበረ። ብዙ ጥያቄዎች የጥናት ጽሑፎቻቸውን ላቀረቡት ተመራማሪዎች፣ ለፕሮፌሰር አለማየሁ ገዳ እና ለዶክተር ቴዎድሮስ መኮንን ተሰንዝረዋል። ከቀረቡት ጥያቄዎች መካከል ለመሆኑ አዲሱ የኢህአዴግ መንግሥት ከዩኒቨርሲቲዎችና ከተለያዩ የምርምር ተቋማት የፖሊሲ አመንጭ ምሁራንን እገዛ ይጠቀማል የሚለው አንዱ ነበረ። ፕሮፌሰር አለማየሁ ምላሽ ሰጥተዋል። የሚጠቀም አይመስለኝም። ብዙ አይታችሁ እንደሆነ ጠቅላይ ሚኒስትሩ አካባቢ ያሉ ሰዎች ወርልድ ባንክ፣ አይኤምኤፍ ከዛ አካባቢ ወይም አንዳንድ እነሱ የሚከፍሉላቸውም ናቸው። ስለዚህ እኔ የሚመስለኝ ምንድን ነው እንደ ሌሎች ሀገሮች ለምሳሌ እንደ ኮሪያ ወይ እንደ አሜሪካ ወደፊት ኮንስቲቱሽን ውስጥ ማድረግ ኢኮኖሚክ ካውንስል ጠቅላይ ሚኒስትሩን ወር ፕሬዚዳንቱን የሚመክረው ዶክተር አብይ መጡም ሄዱም በቋሚነት ኢኮኖሚክ ካውንስል ነገር ቢኖርና ከኢትዮጵያ ኢኮኖሚክ አሶሴሽን ከኢትዮጵያ ውስጥን እዚህ ካሉ ኢኮኖሚስቶችም ውጭ ካሉ ኢኮኖሚስቶችም ተዋቅሮ ልክ ጠቅላይ ሚኒስትሩ ህግ ላይ እንዳደረጉት አይነት ነገር ቢደረግ አንዱ ድክመቱም የዚህ የአዲሱ መንግስት አንዱ ድክመት የሚመስለኝ እሱ ይመስለኝ። በገዢው ግንባር አባል ድርጅቶች ይዞታ ስር ስለሚገኙት ኢንዶመንት ኩባንያዎች ምጣኔ ሀብታዊ ስፍራም በውይይቱ ወቅት ተነስቶ ነበረ። ይህን በተመለከተ ፕሮፌሰር አለማየሁ ያላቸውን አስተያየት ሰጥተዋል። እንደውም የሚያሳስበኝ ኢንዶመንት ፈንዶቹ እንደ ሀገር ሀብት መታየት ያለባቸው ይመስለኛል። ምክንያቱም ሰፊ ገበያ አስበው ሰፊ ነገር ለመስራት የተነሱ ነገሮች ናቸው አይደል? በጠባብ ገበያ መኖሪያቸው ሰፊ ገበያ ውስጥ ካለ ሆል ኢትዮጵያ ውስጥ ካልተንቀሳቀሱ መኖር አይችሉም። ስለዚህ እነዚህ እንደ የሚባሉት ካምፓኒዎች ቢከስሩ የሀገር ኪሳራ ነው። አገራዊ ፖለቲካል ራእይ እና ፖለቲካል ሶሉሽን የሚያስፈልገው ይመስለኛል። አለበለዚያ ሌላ ብቅነት ነው የሚሆነው ብዬ ነው የማቆመው እሱ ላይ ከለውጡ በፊት የነበረው የኢትዮጵያ ማክሮ ኢኮኖሚ ይዞታ ምን ይመስል ነበረ? የኢትዮጵያ የእድገት ምጣኔስ ምን ይመስል ነበረ? በእርግጥ ኢትዮጵያ ባለፉት 27 ሰባት ዓመታት እንደሚባለው የድሃ ዜጎቿን ቁጥር ወደ 22 በመቶ አውርዳለች። እነዚህን የመሳሰሉ ጥያቄዎችን በስፋት የዳሰሰውን የሁለቱን የምጣኔ ተመራማሪዎች ጥናት ሰፋ ባለ መንገድ እናቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች ተከታዩም ከዚሁ ከንግድና ምጣኔ ሀብት ርእስ ጋር ያቆየናል። በቤንሻንጉል ጉሙዝ በሎ ጀንገፎይ ወረዳ በግብርና ስራ ላይ ነዋይ አፍሳሽ የሆኑ አንዳንድ ባለሀብቶች በጸጥታ ስጋት ምክንያት በዚህ ዓመት እርሻ ያለማረሳቸውን ተናግረዋል። ቀደም ሲል ተፈጥሮ በነበረው ሁከት የወደመ ሰብልና ንብረት ካሳም እንዳልተከፈላቸውና ይህም ቅሬታ እንዳሳደረባቸው ለአሜሪካ ድምፅ ገልጠዋል። በሎጀጋንፎይ ወረዳ የሚገኝበት የካማሺ ዞን አስተዳዳሪ በበኩላቸው ባለፈው መስከረም የተነሳውን ግጭት ተከትሎ ጥቂት ባለሀብቶች ንብረታቸው በወደሙ በአሁኑ የመኸር ወቅት ስራ ላይ አለመሰማራታቸውን ነው የጠቀሱት። ሁኔታው በዞኑ ምርትና አቅርቦት ላይም ጎጂ ተጽዕኖ እንደሚኖረው ተናግረዋል። ለችግሩ መፍትሔ ለማበጀት ከክልልና ግጭቱ ከተፈጠረባቸው አዋሳኝ ዞኖች ጋር እየሰሩ መሆናቸውንም ለአሜሪካ ድምፅ ገልጠዋል። ናኮር መልካ ዝርዝሩን ይዘዋል። በሎጃ ገንፎይ ወረዳ ውስጥ የበቆሎ ምርጥ ዘር በማምረት ለብዙ ዓመታት ሲሰሩ መቆየታቸውን በወደፊቱ ስራዬ ላይ አሉታዊ ጫና ሊያሳድርብኝ ይችላል ከሚል ስጋት ስማቸው እንዳይጠቀስ የጠየቁ ነዋይ አፍሳሽ በኦሮሚያና በቤኒሻንጉል ጉሙዝ አዋሳኝ ቦታዎች ላይ ከአስር ወራት በፊት ተፈጥሮ በነበረው ግጭት ወደመብኝ ያሉትንም ነግረውኛል። ባለፈው አመት የሁለት ሺህ አስር አስራ አንድ ምርት ዘመን ሶስት መቶ እስከ አራት መቶ ሄክታር የሚሆን ዘራ አባዛን ዘራን እንክብካቤ ሰጠን። ከዛ በኋላ በንሻንጉል ጉሙዝ እና በኦሮሚያ ክልል ግጭት ተፈጠረ። እንግዲህ ሁሉም ኢንቨስተሮች እዛ ላይ ያለ ነው ሸሸ ነው ለምን ትሆናላችሁ? በቦታ የነበራችሁ አንድ አካባቢ ላይ የነበር ነው። ወደ አስራ አንድ ኢንቨስተር ነበርን። መጀመሪያ ላይ እዛ ያለው ካፒታሎቹ ተዘረፉ በማይታወቁ እዛ ያሉት አካሎች። እንዲሁ ስማቸው እንዳይጠቀስ የጠየቁ ሌላ ባለ ሀብትም በበሎ በግብርና ስራ ላይ መሰማራታቸውን የእርሳቸውና የሌሎችም በዞኑ ውስጥ ንብረታቸውና ምርታቸው የወደመ ከአምሳ በላይ ነዋይ አብሳሾች የደረሰባቸው ጉዳት በገለልተኛ አጣሪ ቡድን መገመቱን ተናግረዋል። መንግስት ካሳ እንደሚከፍለን ቃል ቢገባልንም እስካሁን ያገኘነው ነገር የለም። ይህም በስራችን ላይ ጫና አሳድሯል ብለዋል። ለገለልተኛ አጣሪ ቡድኑ ሰብስበን ያስገባ ነው መረጃ እውነተኛ የሆነ መረጃ ነው። ከዛ በኋላ ምን ሂደት ላይ እንደደረሰም አናቅም። መረጃው ተሰብስቦ ከገባ የሶስት ወራት ጊዜ አልፏል። ሆኖም እስካሁን ካሳ የከፈለን አካል የለም። ሰብላችን፣ ንብረታችን እንዳለ ወድሟል። ለግብርና ስራ የሚውሉ ማሽኖች የተቃጠሉባቸው ሰዎች ሁላ አሉ። መንግስት ይህንን ነገር ተገንዝቦ ካሳውን ቢከፍለን የተሻለ ይሆናል። ካልሆነም። የገለልተኛ አጣሪ ቡድኑን ለመክሰስ እያሰብን ነው። የተጣራ ቁጥር በእጃቸው እንደሌለ ገልጸው ቁጥራቸውን ከመናገር የተቆጠቡት የበሎጀ ገንፎ ወረዳ አስተዳዳሪ አቶ ዲንሳ መንቴ ባለሀብቶቹ የግብርና ስራቸውን አለመከወናቸው እርግጥ መሆኑን ቢናገሩም ወደ ስራ ያልገቡበት ምክንያት ግን የጸጥታ ችግር ነው በተባለው አይስማሙም። ሰራተኛ ደሞዝ ለመክፈል በጣም ዘንድሮ ቀንስራ ነው የሚያሰሩ። ስለዚህ በርካታ በቀን ወደ ሁለት መቶ ምናምን ብር ነው የሚያስጠይቃቸው፣ እና ስለዚህ አያዋጣኝም በሚል ነው አቋርጦት ያለ እንጂ፣ አሁን ግን በተጠጥታ ጋር ተያይዞ ያልተመለሱ ቀን ሰራተኞችም ስላሉ እንደልባቸው ማግኘት አይችሉም። ለዛ ነው እዚህ ያሉም በቃ ገንዘብ ጨምሮ ነው ያው የቀን ክፍያቸው ጨምሮ ነው። ያ ደግሞ ለእኛ አዋጭነት አይደለም በሚል ነው የተወሰነ ጋር ታያርሱ የቀሩ እንጂ ከዛ ውጭ ከትታ ጋር ተያይዘው ምንም እኛ ጋር ምንም አይነት ችግር የለም። ከትታ ጋር ተያይዘው ያለው ችግር የለም እኛ ጋር። አስተዳዳሪው በመጪው አመት የተሻለ የግብርና ምርት ይገኛል ብለው የተሻለ የግብርና ምርት ይገኛል ተብሎ እንደሚጠበቅም ተናግረዋል። የካማሺ ዞን ዋና አስተዳዳሪ አቶ ታሪኩ ኩመራ ግን በወረዳ አስተዳዳሪው ሀሳብ አይስማሙም። በወረዳው ብቻ ሳይሆን በዞኑም ጭምር የሚቀጥለው አመት ምርት ይቀንሳል የሚል ስጋት እንዳላቸው ተናግረዋል። በቀረበው ቅሬታ ላይም ማብራሪያ ሰጥተዋል። ገቢ ተስማርቶ ስራ ውስጥ የገቡት ሰባት ሰባት ባለሀብቶች ናችሁ። የዙን ሁሉ ባለሀብት ምርት ግን አልተቃጠለም። የተቃጠሉት ባለሀብቶች ምን ያህል እና ምን ያህል ሳር መረት ለተቃጠለ ምርግጠኛ ሁን የሚሰጥ የሆነው የደረሰ ጉዳት ግን አለ። ያን ጉዳት ደግሞ የተደራጀ ኮሚቴ የተደራጀ ኮሚቴ ከፌደራል መንግስት ተደራጅቶ መጥቶ እሱን ጥናት አድርጎ በተለያየ የሚመለከተው ባለድርሻ ስብጥር መጥቶ ጥናት ጨርሶ ሪተን የሆነ ዶኩመንት ላይ ክልሉ አደጋ ስጋት ምግብ ዋስትና ተረክቦ እንደ እኛ እንደ መንግስት ቀደም ሲል ለዚህ ፐርፐዝ የተያዘ ድጋፍ የሚደረግበት ገንዘብ እንኳ ባይኖር ልዩ ውሳኔ ልሰጥበት እንደሚገባ ግን ዛሬ ራሱ ከሰዓት በፊት ለክልሉ አደጋ ስጋት እና ምግብ ዋስትና ስፈጥበት ኃላፊ ጋር ተነጋግረን በዚህ ጉዳይ ላይ የምርት መቀነስ ሊያጋጥም ይችላል ይላሉ አንዳንድ ሰዎች። እሱ እንዴት ነው የሚያዩት ይህንን ነገር? ይሄ ሊቀነስ የምችልበት አገባብ አለ። ለምሳሌ አሁን ስራ ከፓርት ላይ አጠቃላይ አመጠን ያሳፈር ነው ማህበረሰብ ክፍል በጣም ቆርጦ ስራ ውስጥ የገባ በርከት ያለ አርሶ አደር ቢኖርም አሁንም ቢሆን እነዚህ ሰዎች የተረጋጉ አይደለም። ግምገማ አምና በዘር ከተሸፈነ መሬት አንጻር ሲገመገም አስራ አምስት ፐርሰንት ነው የቀነሰው ምርት ምርት በዘር መሸፈን ራሱ እና ምርት ቅነሳ ላይም ራሱ ተጽዕኖም አይኖርም። ችግሩን በመገንዘብም ከክልሉ ባለስልጣናት ጋር እየተወያዩ መሆናቸውን ተናግረዋል። የወደመ ንብረትና ምርት ትመና ካካሄደው ገለልተኛ አጣሪ ቡድን ጋር ይሰራል የተባለውን የኢትዮጵያ ኢንቨስትመንት ኮሚሽን ኃላፊዎችን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ናጎር መልካ አምቦ ናይኮር መልካን፣ ለዘገባው እናመሰግናለን። አድማጮች፣ ወደ ምሽቱ መጨረሻ ቅንብር ነው የምናልፈው። ሳምንታዊው ሐኪሞን ይጠይቁ በሰው ልጅ የተፈጥሮ ስሜት ጠባይ ኃይል የተቀላቀለና ጠባጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው በተነሱ ጥያቄዎች ዙሪያ የተጀመረ ቅንብር ተከታይ ነው። ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው በተከታታይ በቀረበው ዝግጅት ለጥያቄዎቹ ሙያዊ ትንታኔ የሰጡን የዘወትር የፕሮግራሙ ተባባሪ የዩናይትድ ስቴትሱ የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለ ገዳና በጀርመን የድሬስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰርና በርካታ መጽሐፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት በጥያቄ የነበረው ውይይቱ የተገታው ከዚያው ይጀምራል። ፕሮፌሰር ዮናስ በቀጥታ ወደ ኢትዮጵያ ሁኔታ ዘልቀን በእርግጥ በኢትዮጵያ ውስጥ አሁን የሚታየው አንዱ ሌላው ላይ በቸልተኝነትም፣ በማናለብኝነትም በኃይል የሚደረገው እርምጃ በእነኚህ ምልከታዎች እንዴት ይታያል? ስለ ስነልቦና ጤንነትም ሆነ ቅድም የገለጿቸውን ሶስት መሠረታዊ ነገሮች አመዛዝኖ እንዴት ይታያል? ሊያሳስበንስ ይገባል ወይ? እንደ አገር፣ እንደ ሕዝብ አሁን ያለው ሁኔታ መፍትሄዎቹ ምንድን ናቸው? ማህበራዊውም የስነልቦናም ሕክምና እሺ፣ አመሰግናለሁ አሉላ። ሁኔታዎችን የተከታተልኩ ነው። እኔም እርግጥ ከፍተኛ የመነቃቀት ስሜት አለ። አገራችን ውስጥ ሁሉም ሰው አስተያሰቡን አስተያየቱን እንደ ልቡ የመግለጽ ሁኔታ አለ። በእርግጥ አንድ ነገር መረዳት ያለብን ከመጠን ያለፈ የስሜት አይነት ንዴት፣ ወይም ክልክ ያለፈ ስጋት ስሜት፣ ወይም ክልክ ያለፈ የድብርት ስሜት ሁሉም ሰው አልፎ አልፎ ሊሰማው ይችላል። ግን አንዳንድ ሰዎች ላይ ይሄ ነገር ሰንተቀን፣ ሰዓት በሰዓት ሁልጊዜ ይታያል። ይሄ እንግዲህ ከስነ ልቦናዊ ወይም ከስነ አእምሮ ችግር ጋር ሊያያዝ ይችላል። ከዛ ውጭ ግን በእርግጥ ባህላዊ ሁኔታዎችም ሊኖሩ ይችላሉ። ለምሳሌ አሁን አንዳንድ ሰዎች በጣም ተናደው የሚናገሩበትን ነጥብ ሄጄ አይቼዋለሁ ዩትዩብ ላይ። ይሄ ሰውዬ እስቲ ውጉዝ ወመ አሪዮስ ሲያስባለው ምንድን ነው ብዬ ዩትዩብን ሄጄ ሳይ ብዙ ጊዜ ካለመደማመጥ ነው እንዳየሁት፣ እንጂ ጥሩ ጥሩ መልእክት ሁሉም በግሌ በሚያስተያየት እያለ ጥሩ የሚናገሩ ሰዎች አሉ እና አንዱ ያየሁት ሊስኒንግ ስኪል አክቹሬት ሪፍሌክሽን ለማለት ማለትም አንድ ሰው የተናገረውን ነገር የሚለውን ነገር በጥሞና አዳምጦ ከዛ በኋላ ይሄ ሰው ያለው ምንድን ነው ብሎ መልሶ የመመዘን ነገር አንዳንዴ የሚጎድል ይመስለኛል። ከዛ ባለፈ ግን አንዳንድ በእርግጥ የስነ ልቦናዊ ችግሮች ምናልባት ሚና ሊኖራቸው ይችላል በአንዳንድ ሁኔታዎች የሚል ጥርጣሬ አለኝ። ለምሳሌ ያክል በጎጃም ውስጥ ባለፈው ዶክተር አምባቸው ላይ የደረሰው አደጋ እንዴት ለመረዳት ይቻላል? ያን ሁኔታ እየሳስበው ምናልባት ግምት ነው። በእርግጥ ይሄ መጠንቀቅ አለብን። ምናልባት እዛ ሁኔታ ውስጥ የስሜት መረበሽ ወይም ከፍተኛ የስጋት ስሜት ውስጥ ገብተው ሊሆኑ ይችላሉ ወይ ጀኔራል አሳምነው የሚል ግምት ነበረኝ። ካላቸው ከፍተኛ ፓሽን ወይም በከፍተኛ ስሜት ነበር መሰለኝ ስራቸውን የሚሰሩት። ብዙ ጊዜ ትልቅ ፓሽን፣ ትልቅ በትልቅ ስሜት እና በትልቅ ጉጉት አንድ ሰው ብሎክ ማድረግ ያንን መንገድ መዝጋት፣ ግለሰቡን ለንዴት ለጥርጣሬም ሊያጋልጠው ይችል ይሆናል ወይ የሚል ብዙ ቲዎሪዎች አሉ። ሁኔታው መታየት ያለበት ሶሻል ከፖለቲካ አንጻር ነው። ግን እንዲሁ እንደማንኛውም ሰው እኔ ማንጎሌ ላይ መጥቷል። በእርግጥ ሰው ይሆን አልመረመርኳቸውም። እኔ እንዲህ ናቸው እንደዛ ናቸው ለማለት አይደለም። ግን ምናልባት ፕሮቮኬሽን ማለትም ለከፍተኛ ስሜት ለከፍተኛ ንዴት የተጋለጠን ሰው መተንኮስ ብዙ ላስቸግር ይችላል የሚል ነገር አለ። በእርግጥ በዚህ አጋጣሚ ህይወታቸውን ላጡ ሰዎች ካዘኔታ መግለጽ ፈልጋለሁ። ጀነራል ጸረም ዶክተር አንባቸውም በአጠቃላይ ግን የመደማመጥ ችግርም ያለ ይመስለኛል። በስነ ልቡናዊ ስራ ላይ ሰውዬው ያለውን በደንብ አዳምጦ አኪሬት ሪፍሌክሽን መልሶ ይህንን ነው ወይ ያለው የማለት ነገር ያስፈልጋል። መልካም ምክንያታዊ ተጽዕኖ ያሳደረ ስሜት ሲፈጠር ያን እንዴት መወጣት ይቻላል የሚለውን ከሙያቸው አንጻር ለመመልከት እንሞክራለን። ዶክተር ዋልተ ንጉስ በቀጥታ ወደ እርሶ ልሻገር። በቀደሙ ፕሮግራሞች በሰጧቸው አስተያየቶች እርስም በንድፈ ሐሳብ ደረጃ ከቀረቡት በአጠቃላይ ሰዎች የቁጣን ስሜት በሌሎች ላይ በኃይል መግለጽን በተለየ የመነሳሳት ስሜት የሚያደርጓቸውን መርምረዋል። ሐሳቦችን ያካፍለውናል። ቀደም ብሎ ፕሮፌሰር ዩናስ የመለሱት ጥያቄ ጋር ልውሰደው በኢትዮጵያ ዛሬ ያለው ሁኔታ ሊያሳስበን ይገባል ወይ? ሁኔታዎች ከእጅ የሚወጡበት አይነት አዝማሚያ አለ ወይ? ይሄ የቁጣን ስሜት በሌሎች ላይ በሀይል መግለጽ እንዴት ነው የሚታየው? አመሰግናለሁ። አሉላ፣ እስካሁን ድረስ የተወያየንባቸውን ነጥቦች እንደው በአንድ ቃል አጠቃልለው ብትለኝ የምሰጥ መልስ ምንድን ነው? እስካሁን እየተነጋገርን ያለ ነው። ከኔ ከኔ እይታ አንጻር መሰረታዊ ችግሩ አግሬሽን ነው፣ ስሜትን በድርጊት መግለጽ ለምንድን ነው ይሄ ነገር የመጣው ብዬ አሁን ወደኋላ መለስ ብዬ ነው እኔ የሚመስለኝ፣ ትልቁ ምንድን ነው የግራ መጋባት ወይንም የፍራስትሬሽን ወይንም የደስፐሬቲ የሚለው የእንግሊዝኛው ቃል የሚወክለው ስሜት ይመስለኛል። ግራ መጋባት፣ ምን ላድርግ፣ ተስፋ የመቁረጥ አይነት ስሜት። ተስፋ መቁረጥ ብቻ ሳይሆን አፋጣኝ እርምጃ መወሰድ አለበት፣ ችግር ላይ ነን፣ አፋጣኝ እርምጃ መወሰድ አለበት። እኔ ከሁሉ የበለጠ ኃላፊነት አለብኝ። ስለዚህ እኔ የምወስዱ ደግሞ ይሄንን ነው የሚሉ የስሜትና የውሳኔ ቅደም ተከተሎች ያሉበት ይመስለኛል። ባህርዳር ላይ የተገለው ነገር ችግር ሰመራይዝ ብናደርገው ችግር ስለመኖሩ ዶክተር አብይም ሲናገር ሰምተናል። የተለያዩ የፖለቲካ ሰዎች የራሱ የመከላከያ ሚኒስትር ከዚህ ከችግሩ በኋላ ቃለ መጠየቅ ሰጥተው ችግር ላይ እንደ ኢትዮጵያንም አሁን ያሉት ፖለቲከኞቻችን ችግር ላይ እንዳሉ አምነዋል። ስለዚህ ድርጊቱን የፈጸሙትም ድርጊቱም የተፈጸመባቸውም ሰዎች ለእኛ ግልጽ ያልሆነ ግን በጣም የሚያስፈራ ችግር ውስጥ እንደወደቁ ግልጽ ይመስለኛል። ከዛ ወደ ጀኔራሉ ስንሄድ ከሌላው እኔ ጋር ውሳኔ መወሰን ይጠበቃል ያሉ ብለው ያሰቡ ይመስለኛል። እና ውሳኔው ደግሞ የተወሰኑት ሰዎች ላይ እርምጃ መውሰድ እንደሆነ እና እነዚህ ሰንሰለቶች የሚያመለክቱት ወይንም ድርጊቱ በአግሬሽን እንዲገለጽ ሆኗል። ምን ነበረበት መሆን የነበረበት ስን ብለን አሁን እኛ ድርጊቱ ከተፈጸመ በኋላ ቆም ብለን ስናይ፣ እኔ የሚመስለኝ ምንድን ነው፣ ኢትዮጵያ አሁን ያለችው ኢትዮጵያ የብዝሃን ሀገር ናት። ስለዚህ ችግርም እንኳ ቢኖር አለመግባባትም ቢኖር አንድ ግሩፕ ወይንም አንድ ሰው በምንም ተአምር ቀጣይ የሆነ መፍትሄ ሊያመጣ አይችልም። ስለዚህ ይሄ ብቻውን እንኳ በቂ ነበረ፣ አግሬሽንን ለመካድ ችግር ላይ ነን። እኔ ብቻዬን ግን ላመጣው አልችልም። እኔ ከችግሩ በጣም ትንሽ ነኝ። እኔ የማመጣው መፍትሄ አይመጥንም ችግሩን ብሎ ውሱን ያስፈልጋል። በቃ አሁንም አልመሸም። ከዚህም በኋላ ያሉት ትልቁ ችግር ምንድ ነው? አሁን ፖለቲከኞቻችን በጣም ስራ ስለሚበዛባቸው እነዚህን ነገሮች ቆም ብለው ማየት ይችላሉ ወይ፣ ኦብጀክቲቭሊ ማሰብ ይችላሉ የሚለው ነው። አሁን እኛም ብንነጋገር እርግጠኛ ነኝ የእኛን ኢንተርቪው አያዳምጡትም። በጣም የሚያሳዝነው ነገር ህዝቡ ነው። ምናልባት ሊያዳምጠው የሚችለው ግን የሚጠቅመው ደግሞ ለፖለቲከኞቹ ነው። እነሱ ደግሞ በጊዜም ስለማይኖራቸው ምናልባትም ደግሞ የሰውን ሀሳብ የማዳመጥ ልምዱም ሰልጠጦም ስለማይኖራቸው ምናልባት ፍሬ ያላን እናፈራን ብዬ ይፈራሉ። እና ትልቁ ችግር ምንድን ነው? ኢትዮጵያ አሁን ባለችበት ሁኔታ አንድ ግለሰብ ወይንም አንድ ግሩፕ በምንም ተአምር ሊያዋጣ ይችላል እንጂ ፍጹም የሆነ መፍትሄ ሊያመጣ ይችላል። አድማጮች፣ ተከታታይ ዝግጅቱን እዚህ ላይ ልንቋጭ ነው። ሰፊውን ውይይት፣ የሁለቱንም ባለሙያዎች ምልልሶች፣ በርከት ያሉ ሌሎች ጥያቄዎች ጨምሮ በድረገጻችን ላይ እናኖራለን። አሁን የፕሮግራም ማሳሰቢያ፣ የእናንተ የአድማጮች ጥያቄ የሚስተናገድበት የጥያቄውን መልስ ማስታወቂያ ነው። የፈጠራ ወሬ ፌክ ኒውስ አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳችና የሐሰት ዜና ነው። ፌክ ኒውስ የፈጠራ ወሬ በተለይ አሁን አሁን ብዙ አድማጭና አንባቢ ከሚታወቁ የዜና ማሰራጫ ጣቢያዎች ይልቅ ከተለያዩ ማህበራዊ መገናኛዎች ዜና በሚፈልግበትና ሀሳቡን በሚያንሸራሽርበት አሁን ባለንበት ዘመን አደጋው ከፍተኛ ሆኗል። ፌክ ኒውስ ወይም የፈጠራ ወሬ በማኅበረሰብ ውስጥ መተማመንን ያሳጣል፣ መንግሥትና ሕዝብን ሕዝብና ሕዝብን ከሕዝብ ያጋጫል። በፌክ ኒውስ ወይም በፈጠራ ወሬ ስርጭት ላይ ጥናት ያደረጉ ማርከሻውንም የሚመክሩ ባለሙያ ለጥያቄው መልስ ፕሮግራም ጋብዘናል። ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ፕሮግራሙ የሚቀረጽበትን ቀን ነገረቡ ነሐሴ 7 2011 ዓ ም ስርጭታችን ላይ እናሳውቃለን። ጥያቄዎቻችሁን በኢሜይል ሆርን አት ቪኦኤ ኒውስ ዳት ካም ላይ ላኩልን ወይም በስልክ 2022059942 የውስጥ መስመር 14 ላይ ደውላችሁ አኖሩት ጥያቄያችሁን፣ ወይም በፌስቡክ አት ቪኦኤ አምሐሪክ ላይ አስፍሩ። የስልክ ቁጥራችንን ካሳወቃችሁን ፕሮግራሙ ሲቀረጽ የስልክ ቁጥራችሁን ካሳወቃችሁን ፕሮግራሙ ሲቀረጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን። ተሳተፉ። ለጥያቄው መልስ ቆንጂት፣ እዚህ ግድም ለዜማ ግብዣ ሰዓት ተገኝተዋል። በጣም ጥሩ ነው። እንደዛ እያለ ነው ንጉሱ። የተመረጠ ዜማ አለ፣ ተመርጦልናል። ግሩም ዜማ። ድምፃዊቱ ጸደኒያ ናት። ህመሜ ህመሜ፣ የሙዚቃው ርዕስ ነው። እነሆ ችህ የዳብሰኝ ዞሮ ከወገቤ ይወገዳል ጭንቄ ይካልሳቤ ልበልህ ሐኪሜ ልበል ፈዋሼ ሰላም የሰጠኝ ጤና የዳባሼ የተባረከ እጅ በአምላክ የተቀባ ቢታቀፉት ፍቅር ያሸቱት አበባ የአምላክ ቀባ ቅዱስ የቸርነት ጥበብ but you make it like a bus over ካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምስ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጂት ታየነን። ፕሮግራሙን ያቀናበረው ንጉሥ ታምሬ ነው። ከዋና አዘጋጇ ከትዝታ በላቸውና ከሁሉም ባልደረቦቻችን ጋር በዚሁ እንሰናበት። ነገረቡ እንገናኝ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ